መጠሪያው ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ስም ጋር ተያይዞ ኦባማ ኬር እየተባለ የሚታወቀው ለአቅም ተመጣጣኝ የሆነ የጤና ጥበቃ አገልግሎት አቅርቦት ሕግ ዋሽንግተን ዲሲ ላይ ዛሬ ልክ እኩለ ሌሊት ሲሆን ሙሉ በሙሉ ወደ ተግባር ይገባል። እኩለ ሌሊት እዚህ ማለት በኢትዮጵያ ከጠዋቱ አንድ ሰዓት ማለት ነው። ለመሆኑ ይህ ሁሉ ትግል በዙሪያው ነግሶ ላለፉት ሶስት ዓመታት በላይ ለዘለቀ ጊዜ የቆየው ኦባማ ኬር ምንድን ነው? በዋሽንግተን ዲሲው ሃዋርድ ዩኒቨርሲቲ ፋርማኮሎጂ ኮሌጅ ተባባሪ ፕሮፌሰር እና የመድኃኒት መረጃ ማዕከል ዲሬክተር ዶክተር ብስራት ኃይለ መስቀል ማብራሪያ ሰጥተውናል። ያነጋገራቸው የጤና ፕሮግራም አዘጋጅና አቅራቢ ሰሎሞን አባታ ነው። ዶክተር ብስራት ነገሩ በጣም አስቸጋሪ አይደለም። ከኢትዮጵያ ሁኔታ ጋር ሲነጻጸር የኢትዮጵያ የጤና ሲስተም የተመሰረተው መንግስት ሆስፒታሎችን በጀት ይመድብላቸዋል። ሆስፒታል የሚሰሩ ሐኪሞች፣ ነርሶች፣ ፋርማሲስቶች፣ ሌሎችም ባለሙያዎች ከቤት ከስርቅ ጀምሮ እስከ ትልቁ አስተዳደር ድረስ በደሞዝ ነው የሚተዳደሩ እና መንግስት እነዚህን ሆስፒታሎች ናቸው ፈንድ የሚያደርገው። የአሜሪካ ሲስተም ነው፣ የተለየ ነው። በአሜሪካ ሲስተም ሆስፒታሎች ዘጠና ዘጠኝ በመቶ የግል ናቸው። መንግስት እንጃ ከአስር ከሀያ ሆስፒታል በላይ የለውም። እሱም ለሚሊተሪ ሆስፒታሎች ናቸው። የቀረበው ሙሉ የግል ነው። መንግስት me agradeció. መክፈል የማይችሉትን እያንዳንዶቹ ሰዎች ነው የነጻ ኢንሹራንስ ካርድ ይሰጣቸዋል ማለት ነው። ስለዚህ በሁለቱም በኩል የጥቅምና ጉዳት አለው። የኢትዮጵያው ሲስተም ሆስፒታሉን፣ ሐኪሞቹን፣ ፋርማሲስቶቹ፣ ነርሶቹ ሁሉም ደሞዝ ስላላቸው ለበሽተኛው ብዙ ለመጠንቀቅ ኢንሴንቲቭ አይኖራቸውም። በሽተኛው ቢመጣ ባይመጣ፣ ቢታከም ባይታከም ብዙ የነሱ እንትን አይደለም። የአሜሪካ ግን ያ በሽተኛው ነው የሚመርጠው የት ሆስፒታል እንደሚሄድ ምክንያቱም በሽተኛው ለሄደበት ሆስፒታል ነው መንግስት የሚከፍልለት ስለዚህ ሆስፒታሎቹ ሀኪሞቹ የራሳቸውን ሆስፒታል ካላሻሸሉ በሽተኛው ስለማይመጣ መንግስት አይከፍላቸው ይሄ ጥሩ ነገራቸው ነው መጥፎ ነገራቸው ግን ይሄ እንዳለ ሆኖ አንድ ሰው ወይ ድሀ ካልሆነ ወይ ጥሩ ስራ ኖሮት በመስሪያ ቤቱ በኩል ኢንሹራንስ ከሌለው በመካከል ላለው አሁን ያለው የአሜሪካ ሲስተም የተጠቀመ አይደለም ወይ በመድሀ ሆኖ መንግስት ካርድ አይሰጠውም፣ ሄደው በየሆስፒታሉ ነው እንዲታከም ወይ ደግሞ ጥሩ ስራ ኖሮት በመስሪያ ቤቱ በኩል ኢንሹራንስ የለውም። እንግዲህ በመካከል ያሉት ሰዎች ራሳቸው ከፍለው ኢንሹራንስ መግዛት ስለማይችሉ ወይ በመስሪያ ቤት ስለማያገኙ በመካከል ላይ ከአርባ አራት ሚሊዮን አሜሪካዊ በላይ ያለ ኢንሹራንስ የሚኖሩ ሰዎች አሉ። ይሄ ማለት ያለ ጤና ጥበቃ አገልግሎት የሚኖሩ ማለት ናቸው። ያለ ጤና ዋስትና የሌላቸው ጥበቃ ኢንሹራንስ ሳይኖራቸው ሄደው መታከም የሚያስችላቸው ኦፕሽን ሳይኖራቸው በየሄዱበት ከፍለው ስለሆነ የሚታከሙት፣ ያን ደግሞ ለመክፈል ስለሚያስቸግራቸው በመሀከል ነው ያሉት። ስለዚህ እነሱ እስከ መጨረሻው እስከሚታመሙ ጠብቀው ሄደው በኢመርጀንሲ ሩም ወይ በተለያየ ነገር ነው እንግዲህ። ኦባማ ኬር ማለት እነዚህን ሰዎች ነው የሚመለከተው በብዛት ሁሉንም ይመለከታል፣ ግን በተለይ ደግሞ አቅም ሳይኖራቸው ኢንሹራንስ መክፈል ሳይችሉ ወይም ድሀ ሆነው መንግስት ኢንሹራንስ ሳይሰጣቸው በመሀል ያሉትን ከሰላሳ ሚሊዮን በላይ ህዝቦችን ነው የሚመለከተው። እና በኦባማ ኬር ምክንያት እነዚህ ሰዎች እንዳሉት ወይ ስራ የላቸውም ወይ በቂ የገቢ ምንጭ ላይኖራቸው ይችላል። የህክምና አገልግሎት ዋስትና ሊያገኙ የሚችሉበት በዚህ በኦባማ ኬር እንዴት ነው ያንን ዋስትናቸውን ሊያገኙና ሊያረጋግጡ የሚችሉት? ታዲያ ኦኬ አሁን ምንድን ነው እንግዲህ ኢንሹራንሶች የሚሰሩት እዚህ ሀገር በብዛት ሰው በገባ ቁጥር ነው ኢንሹራንሱ የሚጠቀመው። ለምሳሌ እኔ ሀርድ ዩኒቨርሲቲ እሰራለሁ አምስት ሺህ ሰራተኛ አለ። ሄደን ለአምስት ሺህ ሰው ኢንሹራንስ ስንገባ በጣም ብዙ ዲስካውንት እናገኛለን ማለት ነው። ለምን በአንድ ጊዜ የሚታመመው ከአምስት ሺህ ሰው አስር ሰው፣ ሀያ ሰው፣ መቶ ሰው ሊሆን ይችላል ሌሎቻችን በምንከፍለው ገንዘብ እየተጣጣ ለዛ ለሚታመሙት እየከፈል ያ ኢንሹራንሱ ፕሮፊት ኖሮ ትርፋማ ሆኖ መኖር ይችላል ማለት ለዚህ ነው በግል ስትሄድ አንድ ብቻ ስለሆነ አንድ ሰው ዋጋቸው በጣም ውድ የሚሆነው ከሌላ ለአንተ ብትታመም የሚያካክስ ገንዘብ ስለሌላቸው ነው አሁን የኦባማ ኬር ምንድነው የሚያደርገው እነዚህን ሰላሳ ሚሊዮን ኢንሹራንስ የሌላቸውን ሰዎች አንድ ላይ ስለሚያደርግ በጣም ትርፋማ ይሆናል ማለት ነው ሌላው የኦባማ ኬር ጠቅሞ ምንድን ነው? እንደ አቅማቸው ነው። በተለይ አቅማቸው ከአርባ አምስት ሺህ በዓመት ማለት ነው በታች ገቢ ላላቸው ግለሰብ ሆነው ወይም ከዘጠና አራት ሺህ በቤተሰብ ኖሯቸው ከዛ በታች ከሆኑ አቅም ለመክፈል ስለማይኖራቸው ከአቅማቸው በላይ የሆነውን መንግስት ይከፍልላቸዋል ማለት ነው። ስለዚህ ሁሉም ኢንሹራንስ እንዲኖረው ያደርጋል። አቅም ለሌላቸው አቅማቸው እስከሚችለው ድረስ ይከፍሉና የከዛ በላይ ያለውን መንግስት ይከፍልላቸዋል። ሁለተኛ ብዙ ስለሆነ ከሰላሳ ሚሊዮን በላይ ስለሆነ የሚታመመው ትንሽ ስለሆነ ራሱ ኢንሹራንስ ፕሮፊታብል ይሆናል፣ ትርፍ ይኖረዋል ማለት ነው። ለሌሎቹ ከፍሎ ሁሉንም ኢንሹር ለማድረግ ይሄ የመንግስት ኢንሹራንስ ማለት ነው። የመንግስት ኢንሹራንስ ቢሆንም ግን የሚተዳደረው ከመንግስት ውጭ በግል በራሱ በቦርድ የሆነ ኢንዲፔንደንት የሆነ ከመንግስት ውጭ በሆነ አስተዳደር ነው የሚተዳደረው። ምክንያቱም አንደኛው ተቃውሟቸው ሪፐብሊካንስ፣ መንግስት ጤናችንን ሊይዝ ነው ብለው ስለሆነ ኢንዲፔንደንትሊ፣ ከመንግስትም ግንኙነት የሌለው በራሱ የሚተዳደር የኢንሹራንስ ካምፓኒ ግን መንግስት ሰብሲዳይዝ የሚያደርገውና ኮንትሮል የሚያደርገው መስሪያ ቤት ነው። ወደዚህ ወደዚህ አሁን ወዳለው ትንቅንቅ እመለሳለሁኝ። ዶክተር ብስራት ኦባማ ኬር የሚባለው ህግ ሙሉ በሙሉ ወደ ስራ የሚገባው ከዛሬ እኩለ ሌሊት ጀምሮ ነው። ዋሽንግተን ዲሲ ላይ እኩለ ሌሊት ሲሆን ጀምሮ እነዚህ ቅድም የገለጿቸው ከአርባ ሚሊዮን በላይ የሚሆኑ እስካሁን ድረስ ምንም የጤና አገልግሎት ሽፋን የማያገኙ ወይም ዋስትና የሌላቸው አሜሪካውያን መመዝገብ ይጀምራል ይጀምራሉ። በሚቀጥሉት ስድስት ወራት ውስጥ መዝገባቸውን ማጠናቀቅ አለባቸው የሚል ህግ ነው ያለው የሰፈረው። ከዛ በኋላ ግን የማይመዘገቡ ሰዎች ቅጣት ይጠብቃቸዋል። መጀመሪያ የዚህን ኢንሹራንስ ጥቅም ልንገርህ። በጣም ብዙ ጥቅሞች አሉ። አንደኛ በሙሉ ለመከላከያ እነዚህ ፕሪቨንቲቭ ሄልፍ የሚባሉ በሙሉ ነጻ ናቸው። ህፃን ልጅ ቢወለድ ክትባቱ በሙሉ ነፃ ነው። ፍሉ ሻት ነፃ ነው። ልጆች እስከ ሀያ ስድስት ዓመት ድረስ ከቨር ይደረጋሉ። በአንተ ኢመርጀንሲ ሩም ብትሄድ ነፃ ነው። መድኃኒቶች በዛ በሊስቱ መሰረት እስከ ታዘዙ ድረስ ነፃ ነው። አደጋ ቢደርስብህ ነፃ ነው። የአእምሮ በሽታ አሁን ብዙዎቹ እነዚህ ከቨር አይደረጉም። የአእምሮ ጻ በሽታ ቢይዝ ነፃ ነው። ሐኪም ጋር ስትሄድ ዲዳክተብል የለህም በነፃ ነው ሐኪም የሚያየው። ላቦራቶሪ ቢታዘዝልህ በነፃ ነው። ከሁሉ በላይ ደግሞ በመሀከል ወይ ካንሰር አንድ ሰው ቢይዘው ወይ ከባድ በሽታ ቢይዘው አሁን ያሉት ኢንሹራንሶች ኖ አንተ ውድ ስለምትሆንብን ከአሁን በኋላ አንተን ከበር እናደረግም ብለው ያስወጠዋል። በዚህ ኢንሹራንስ ምክንያት ሊያስወጡህ አይችሉም። ሴቶች ውድ ያደርጉባቸው ነበረ። በየጊዜው የምትከፍለውን መዋጮ ለኢንሹራንስ የሚከፈለውን በየወሩ የሚዋጮውን በፈለጋቸው ጊዜ ይጨምሩብህ ነበረ። በዚህ ላይ በተወሰነ አመት ለአንተ ኢንሹራንስ የከፈሉት ከተወሰነ ገንዘብ በላይ ከሆነ ከዚህ በኋላም አንከፍልም ብለው ያስወጡሃል። በጣም ብዙ ችግሮች ነበሩ። አሁን ባለው እና ይሄ ኦባማ ኬር ይሄን ሁሉ ሁሉ ከበር አደርጎ በሽታ ቢኖርብህ ባይኖርብህ፣ አስር ጊዜ ብትታመም ባትታመም፣ ይሄን ሁሉ ቅድም የጠቀስኳቸውን ሁሉ የመኪና አደጋ እንኳን ቢደርስብህ ኢንሹራንስ በመኪናው ባይኖር፣ በዚህ በህክምና በነጻ መታቀም ትችላለህ። ይሄ ሁሉ የሚሰራው ግን እነዛ ሰላሳ ሚሊዮን ወይም የተባሉት ሰዎች ብዛት ሰው ሲገባ ነው። ምክንያቱም የአንዱ ቅድም እንዳልኩ ነው ትርፋማ የሚሆነው ከሰው ብዛት ነው። ምክንያቱም ብዙ የታመመው ላልታመመው እየከፈለ የተቻቻለ ሲኖር ነው። እና ሰዎች አንገባም ካሉ ይሄ ሁሉ ቤኔፊል ጊዜ ይኖራቸው አንደኛ ሁለተኛ ነገር ካልገቡ በኋላ በኢመርጀንሲ ወይ በአደጋ በምናምን መጥተው ያለውን የህክምና ሲስተም ስለሚያጨናንቁ ነው። ፔናልቲ የተደረገው ሲስተሙ እንዲሰራ ለማድረግ ነው። ለመሆኑ ጉዳትስ አለው ወይም የማይጠቅም ገጽታስ አለው ኦባማ ኬር? እኔ የማይጠቅም አለው ብዬ አለለም። ለምንድን ነው እኔ አሁን ሄልዝ ኢንሹራንስ አለኝ ኦባማ ኬር አያስፈልገኝም። ግን የእኔ ኢንሹራንስ ከኦባማ ኬር በላይ ቻርጅ ካረገኝ ወይም ብዙ የሚያስከፍለኝ ከሆነ ትቼውን የኦባማ ኬር ጋር እገባለሁ። ይሄ ነው ኢንሹራንስ ላላቸውም ጥቅም አለው፣ ኢንሹራንስ ለሌላቸውም እንደ አዲስ ኢንሹራንስ ይገባሉ። እንግዲህ ዘ ኦንሊ ቲንግ ምንድን ነው የዚህ ሀገር ሲቲዝን ወይም ግሪን ካርድ የያዘ ሰው መሆን አለበት። አንድ ሰው ኢሊጋል ከሆነ አንድ አክመንትድ ከሆነ እዚህ ሀገር ያለ ቪዛም የተቀመጠ ከሆነ ይሄ ከዚህ ቤኔፊት ሊያደርጋቸው እስካሁን ድረስ ባለው ሁኔታ የአሜሪካ የጤና ስርዓት የሚሰጣቸው አገልግሎቶች ነበሩ። እንደው እቺን የመጨረሻዋን ነጥብ ካነሱልኝ ያቅርብ በዚሁ ዘግተናት እንሄድና በቅርቡ ወደ አሜሪካ የመጡ ሰዎች ዜጋ ባይሆኑም፣ የመኖሪያ ፍቃድ ያላቸው ሰዎች ከመንግስት የነጻ የሕክምና አገልግሎት ያገኙ ነበር። በተለይ ዋሽንግተን ዲሲ ላይ በህጋዊ መንገድ አንድ ሰው ከገባ የግድ ዜጋ መሆንም አይጠበቅበትም፣ ወይም ግሪን ካርድ እንዲኖረውም አይጠበቅም። አሁን ኦባማ ኬር ወደ ስራ በሚገባበት ጊዜ እነዚህን ሰዎች የሚመለከታቸው አሰራር ይኖራል። እንግዲህ ምን መሰለህ የዋሽንግተን ዲሲ አሰራር ከሌሎቹ ከሀምሳው ስቴቶች የተለየ ነው። ሌላው ስቴት በሙሉ የማያሰጠውን ቤኔፊት ነው ዲስትሪክት ኦፍ ኮሎምቢያ ቤኔፊት የሚሰጠው። ስለዚህ ነው ሰው ሁሉ እዚህ እየመጣ ከዚህ ኢንሹራንስ የሚጠቀመው። አሁን እንዴት ያ ሲስተም ለብቻው ይቀጥል አይቀጥል እርግጠኛ አደለው፣ ግን የኦባማ ኬር አንድ ሰው ግሪን ካርድ ከሌለው በፊት አልነበረም። ግን አሁን ያው ባለፈው ጊዜ ሪፓብሊካን ስላልተቀበሉት ነው የሊጋል ዳክመንት እንዲገባ የተደረገው። በሊጋል መግባት ብቻ ሳይሆን ግሪን ካርድ የመኖሪያ ፈቃድ ከሌለው በስተቀር የኦባማ ኬር አያገለግልም። ዶክተር ብስራት ከገለጹልኝ በመነሳት እነዚህ ሁሉ ጥቅሞች አሉት። ኦባማ ኬር በአሜሪካውያን ዘንድ ግን ያለው ተቀባይነት እስካሁን ባለው ሁኔታ ማለት ነው፣ ሶስት ዓመት ተኩል ሆኖታል ኦባማ ኬር ከወጣ በፕሬዚደንቱ ተፈርሞ ህግ ከሆነ ስራ ከሆነ ከመቶ ሚሊዮን በላይ አሜሪካውያን ም እያገኙ ነው ከዚህ ከኦባማ ኬር ነገር ግን በብዙ አሜሪካውያን ዘንድ ብዙም ተወዳጅነት የለውም ወይም የሚያውቁትም ትንሽ ናቸው የሚባል ነገር አለ። ለምን ይሆን እንደዚህ ሆነው? እንግዲህ እኔ እኔ መቼም ማስበው እኔ በሁለቱም በኩል አይቸዋለሁ። ከኦባማ ኬርም ተጠቃሚ አይደለሁም ኦልሬዲ ኢንሹራንስ አለኝ። ስለዚህ ከዛኛውም ሳይድ ሆኜ አይቸዋለሁ። ብዙ ሰው የሚቃወመው ሪሊ የኦባማ ኬር ምንነት ውስጥ ገብተው ባለማየታቸው ነው ያየህ የሆነ እንደው እንደ ሚራክል ካምስትሩ ነው ለብዙ ነገር ያየው እንደሆነ ሁለተኛ ቮይስ ያላቸው እነዚህ አብዛኛዎቹ የሚቃወሙት ኦልሬዲ የራሳቸው ኢንሹራንስ ያላቸው፣ ኢንሹራንስ ሳይኖር መኖር ምን እንደሆነ ብዙዎቹ ማያውቁ ሰዎች ይመስለኛል። ይሄ የእኔ ሃሳብ ነው። ምክንያቱም እነሱ ኦልሬዲ ኢንሹርድ ናቸው፣ ኦልሬዲ በህክምና አክሰስ አላቸው እና አይታያቸውም። ይሄ ለምንድን ነው መንግስት የእኛ ታክስ ገንዘብ ለዚህ የሚውለው ከሚል ተቃውሞ ነው። ግን አብዛኛው አብዛኛው ነገር ፖለቲሳይዝ የተደረገ ነገሩን ሪሊ ዲፕሊ ውስጡ ገብቶ ካለማወቅ የተነሳ ይመስለኛል። እንደሚሉኝ መንግስት ወይም ደግሞ የፕሬዚደንት ኦባማ ወገን ሀሳቡን በአግባቡ አስፋፍቶ መሸጥ አልቻለም እንበል። ነገር ግን ሀገሪቱን እየመሩ ያሉት እንደራሴዎች መከፋፈል አሳይተዋል። ሪፐብሊካን ፓርቲው ጎራ ለይቶ ኦባማ ኬርን አይደግፍም፣ ዴሞክራቲክ ፓርቲው ጎራ ለይቶ የኦባማ ኬር ወገን ነው። ትናንትናም ዛሬም የምናያቸው ትንቅንቆች በዚህ ላይ የተመሰረቱ ናቸው። በኦባማ ኬር ምክንያት የዩናይትድ ስቴትስ መንግስት ዛሬ እኩለሌሊት ላይ ሊዘጋ ነው ተብሎ እየተጠበቀ ነው። ለምንድን ነው እንደዚህ አይነት መከፋፈል በፖለቲከኞቹ መካከል የፈጠረው? ይሄ የሚገርም እኮ ነገር ነው። ራምኒ ራምኒ ኬር የሚባል አለ ማሳቹሴትስ። ኤግዛክትሊ ተመሳሳይ ነው እንደ ኦባማ ኬር። ራምኒ በሪፐብሊካን ተመርጦ ለፕሬዚዳንትነት ራን አድርጎ ያው አላሸነፈም። ፕሬዚዳንት ኦባማ አሸንፎት ነበር። ግን እሱ ስቴት ራምኒ ስቴት ውስጥ ይሄ ኦባማ ኬር ከቱ ታውዘንድ ባለስታሳት ናይን ነው ጀምሮ ሰክሰስፉሊ ደስ ብሏቸው ዘሆል ስቴት ራን እያደረገ ነው እና አሁን ለምን ጠቅላላ ሜቢ በኦባማ ስም ስለተ ወደፊት ምርጫ ላይ ችግር ይመጣል። ለእኔ በጣም ፐዝል ነው፣ እንደ ጤና ባለሙያነቴ ይህን ሁሉ ቤኔፊት ያለውን ኢንሹራንስ በርካሽ ዋጋ ለምን የሚለው ነገር ለምን ሰው አልተቀበለው ስቲል ግራ ይገባኛል ሌላው ምንድነው እነዚህ ሁሉ ኢንሹራንሶች በጣም ብዙ ላብ ያደርጋሉ በልታ ሚሊዮን ቢሊዮን ዳለ ቢዝነስ ኢንራን አሁን ያሉት የንግድ ኢንሹራንሶች ማለት ነው አሁን ኤትና ነ ሲግና ብሉ ክሮስ ነ ብዙ አይነት ኢንሹራንሶች አሉ አሁን እነሱ ሁሉ እንደልባቸው በሰው ላይ መጫወት አይችሉ ለምን አንደኛ ኢሌጋል ያደረግባቸዋል ሁለተኛ ሰው ካልተስማመው ጥሎ ይመጣለው በማደር እና አጠገብህ ኮምፒት የሚያደርግህ ቢዝነስ በርካሽ ዋጋ ከአንተ ሰርቪስ የተሻለ በርካሽ ዋጋ አጠገብ ከፈት ማለት ነው። ሪፐብሊካኖቹ ሲናገሩ ለአሜሪካ ሕዝብ አይጠቅመውም ይላሉ። ወጪ ይጨምርበታል፣ የሚያገኝ የነበሩ ጥቅሞችን እንዲያጣ ያደርጋል እና የመሳሰሉ ሰበቦችን ያነሳሉ ሲቃወሙ ማለት ነው። እኔ ሁለት በሁለት በኩል ነው የማየው የኮንግረሱንና ፐብሊኩን ነው። በአሜሪካ መሪዎች ተመራጮች በፓርላማ ውስጥ የሚካሄደው እኔ ሞስትሊ እኔ በእኔ አስተሳሰብ የፖለቲካ እሹ ይመስለኛል። ፖለቲሳይዝድ የሆነ ነገር ይመስለኛል። ህዝቡ ግን ከተቃወመ አብዛኛው የሚቃወሙበት ምክንያት ሪሊ ነገሩን ገብቶ ጠለቅ ብሎ ያለ ማወቅ የተነሳ ነው። አንዳንዱ ምንም ቤኔፊት የማያደርግ ይመስለዋል። ግን ሪሊ እኔ በጣም ብዙ ለማንበብ ሞክሬያለሁ። ይሄ ነው ይሄ በዚህ በኩል ይሄ ስህተት አለው፣ ሰውን ይጎዳል። ልምልበት ነገር የለም። ኦንሊ ቲንግ ሲስተሙ እንዲሰራ ሰው መግባት አለበት። ኢንሹራንስ ካልገባ ፔናልቲ አለው። ፔናልቲው ምንድነው? ታክስ ፋይል ስታደርግ ታክስ ውስጥ ይጨምሩብሃል። ስለዚህ ምርጫ ይሰጠዋል፣ ወይ ለመንግስት በቅጣት መክፈል ወያን ገንዘብ ኢንሹራንስ አርገ ኢንሹራንስ መክፈል። ይሄ ነው ቅጣቱ። ዋን ፐርሰንት ነው ቱ ታውዘንድ ፎርቲን። መጨረሻ ላይ ታክስ ፋይል ስታደርግ በቱ ታውዘንድ ሲክስቲን ወደ ቱ ፖይንት ፋይቭ ፐርሰንት ይሄዳል። ሌላው ምንድን ነው? ብዙዎቹ የሪፐብሊካን ያው ቢዝነስን ሰፖርት ስለሚያደርጉ ቢዝነሶች ከሀምሳ ሰራተኛ በላይ ካላቸው ለሰራተኞቻቸው ኢንሹራንስ እንዲገቡ ያስገድዳል። ይሄ ሰራተኞቹን ፕሮቴክት የሚያደርግ ነው፣ ቢዝነሶቹን አይደለም። ስለዚህ ለቢዝነሶቹ ወጪ ሊኖርባቸው ነው። ካላደረጉ ቅጣት አለው። ያንን ያህል ኢንሹራንስ ለመንግስት ይከፍላሉ፣ በታክስ ማለት ነው። ስለዚህ የቢዝነስ ሰፖርተሮች፣ ቢዝነስን የሚደግፉ ሰዎች ይሄንን ይሄን ኦባማ ኬር ሊደግፉ አይችሉም፣ ምክንያቱም ሠራተኛውን ነው ፕሮቴክት የሚያደርገው እንጂ ቢዝነሶቹን አይደለም ፕሮቴክት እያደረገ ታዲያ እንደ አሜሪካ ባለው ነጻ ገበያ ስርዓት በተንሰራፋበት አለም ውስጥ ኦባማ ኬር በቢዝነሶቹ ላይ እንደዚህ አይነት ጫና የሚያስከትል ከሆነ የንግድ መዛባት ጉዳት አያስከትልም ለዚህ ሊሆን ይችላል የሚቃወሙት ሊሆን ይችላል ግን ረጅሙን ያየው እንደሆነ የመንግስት የመጀመሪያው ኃላፊነት ቢዝነሱን ፕሮቴክት ማር አይደለም ሲቲዝኖቹን ፕሮቴክት ማድረግ ነው ቢዝነሶቹን ፕሮቴክት የሚያደርገው ሲቲዝኖቹን ቀጥረው ስራ እንዲፈጥሩላቸው ከሲቲዝኖቹ ጀርባ ነው። ቢዝነሱን ኮምፒቲሽኑን ሁሉ ሰፖርት የሚያደርገው የመጀመሪያው አላማው የአንድ መንግስት፣ የአሜሪካ ብቻ ሳይሆን ነዋሪዎቹ፣ ሲቲዝኖቹ ፕሮቴክት ማድረግ እንጂ ቢዝነሶቹን ፕሮቴክት አድርገህ ሲቲዝኖቹን ኢግኖር ማድረግ አይመስለኝ። ፖለቲካ ብዙ ናውሌጅ የለኝም፣ ግን ከሄልዝ አንጻር ያየው እንደሆነ ነዋሪዎች፣ ሰዎች ኬር አግኝተው ሰርቪስ ሰጥተው ያለ በሽታ ወይም በጥሩ ኬር ባሉበት ጊዜ ሁሉ አገርህን አበልጽገው መኖር የሚችሉት እያንዳንዱ ሰው ፕሮቴክተድ ሲደረግ። መንግስት በዚህ በንግድ ጉዳይ ውስጥ ገብቶ የጤና አገልግሎት ነጋዴ ሊሆን ነው የሚል ነው የሪፐብሊካኑ ስጋት። ግን አሁን ወደ አንድ ወደ ሌላ ነጥብ ደግሞ ልምጣና ዶክተር ብስራት፣ ኦባማ ኬር ባለፉት ሶስት ዓመታት ውስጥ ብዙ ፈተናዎችን አልፏል። አንደኛ ከአርባ ጊዜ በላይ ሞክረዋል ሪፐብሊካኖቹ። ይሄንን ህግ ለማሰረዝ ብዙ ጊዜ በተደጋጋሚ ድምፅ ሰጥተዋል። ፍርድ ቤት ከሰው፣ በጠቅላይ ፍርድ ቤቱ ኦባማ ኬር አሸንፏል። ፕሬዚደንት ኦባማ በድጋሚ ሲመረጡ ይሄንኑ ህግ አስቀጥላለሁ ብለው ነው በተደጋጋሚ ይናገሩ ነበረ። እንደገና ሌላ ሀሳብ ይዘው ቢመጡ ምንድን ነው ይዘው የሚመጡት ሲባሉ ኦባማ ኬርን በድጋሚ ያጸድቅ ነበር ነው ያሉት። በአንድ አጋጣሚ እንደውም የእሳቸው ተፎካካሪ የነበሩት ሚትረምኒ ደግሞ የመጀመሪያው ስራዬ ኦባማ ኬርን ማሰረዝ ነው የሚል ነበር። እና በዚህ ውድድር ውስጥ ሁሉ አልፈው ነው ፕሬዚደንት ኦባማ እንደገና የተመረጡት። እና በዚህ ሁኔታ ውስጥ ለዚህ ህግ በጀት አልሰጥም ማለት ከተወካዮች ምክር ቤቱ አኳያ እና በዚህ ምክንያት ደግሞ መንግስቱ እንዲዘጋ ማድረግ አግባብነት ያለው ነው ብለው ያስባሉ። ትንሽ ከበጀት ጥያቄ ነው አሁን የጠየቀኝ ከእንትኑ ነው ከሄልዝ ኬሩ ውጭ ይወጣል። እኔ የግል አስተያየቱን ፕሮፌሽናል መናገር የምችለው ነገር መንግስት ኢንቮልቭ አድርጓል። አዎ ያደረገበት ምክንያት ግን ሲቲዝኑን ፕሮቴክት ለማድረግ ነው ለሲቲዝኑ ደግሞ አንድ ነገር ይሄ ሁሉ ቤኔፊት ያለው አሁን እኮ እኔ ካንሰር ቢኖረኝ እኮ ነገ ኢንሹራንስ ኤክስፔንሲቭ ሆነብኛል እና ከበር ላረገህ አልችልም። ወጣ ሌለኝ ይችላል ማንም ፕሮቴክት የሚያደርገ ወይም ብዙ ወጪ ያስወጥተህናል እና አንተ ከእንግዲህ በኋላ እኛ ኢንሹራንስ ውስጥ ድና እናደርግሃለን ብሎ ላባሩ ይችላሉ። ፕሪቨንቲቭ ኬር ሄጅ ኮሌስትሮሌን ብሎ ፕሬሸርን ቼክ ለመደረግ ከጊዜ የምከፍለው ገንዘብ አለ። ኤኒታይም ይጨምሩታል በአስኛቸው ቁጥር ፕሪሚየሙ በየአመቱ የፈለጉትን ያህል ጨምሩብኛል። እና ይሄ ሁሉ ነገር የሚያስቀርልኝ ነገር ካለ ከክትባት ጀምሮ ከህጻናቱ ልጆች እኔ አሁን ልጆች አሉኝ ኮሌጅ ተማሪ አስራ ስምንት አመት ሲሞላቸው እንግዲህ ሀሳብ ሊይዘኝ ነበር ማለት ነው። አሁን ግን እስከ ሀያ ስድስት አመት ኮሌጅ ጨርሶ ስራ ይዞ እስከሚያረጉ ድረስ ኢንሹራንሱ ከበር ያረጋቸዋል። የእኔ ልጆች ማለት ነው፣ አያሳስበኝም። ቤኔፊት አድርጌያለሁ ከዚህ ማለት ነው። ኤኒ ላብ ቴስት ሄጄ ቴስት ባደረጉ ቁጥር ነፃ ነው የሚሆንልኝ። እኔ እንዲህ አይነቱን ነገር ለመጀመሪያ ነገር ለምን ለምን እንደሚቃወሙት ሪሊ እርግጠኛ ነው እና ሪሊ ኮምፕሌን ማድረግ በጣም የሚያስቸግር ነገር ነው። አትሊስት ፖለቲሳይዝ የሆነ ነገር ካሉ ኦባማ ሲናገሩ፣ በአሜሪካ ውስጥ የጤና ጥበቃ አገልግሎት ለተወሰኑት ጸጋ ነው፣ መታደል ነው፣ ወይም መብት ነው፣ ለብዙዎቹ ደግሞ ሊደርሱበት ሊያገኙት የማይችሉት ነገር ነው ከዓለም የበለጸጉ ሀገሮች ውስጥ አሜሪካ ብቻ ነች ለዜጎቿ የጤና ጥበቃ አገልግሎት የማትሰጥ ብለው ነበረ። በእውነት በእነዚህ ሀገሮች ውስጥ የጤና ጥበቃ አገልግሎት በመንግስት መሰጠት አለበት የሚልስ ሀሳብ አሎት? የጤና ጥበቃ አገልግሎቱንስ ያበረታታል የሚል ሀሳብ አሎት? ቅድም በኢትዮጵያና በሌላው ዓለም መካከል ያለውን ግንኙነት ሲነግሩኝ እንደ ኢትዮጵያ ባሉ ሀገሮች ሐኪሞች ደሞዛቸውን ያገኛሉ፣ ታከመ አልታከመ ህመምተኛው ጉዳያቸው ላይሆን ይችላል ብለውኝ ነበረ። ተመሳሳይ ሁኔታስ በእነዚህ በአደጉት ሀገሮች ወይም በአሜሪካ ውስጥ አይንጸባረቅም ወይ? ይንጸባረቃል። እንግዲህ ጥሩ ነገር መሰለ የአሜሪካ እዚያ ከግማሽ በላይ ህይወቴን እንወሬበታለው። ዲቤት አለ አንድ ሰው ስላመነበት ወይም አንድ ግሩፕ ብቻ ስላሰደቀው ሳይሆን ኦል ግሩፕስ ተነጋግረው፣ ተጭቃጭቀው ማጆሪቲው በሚለው መንገድ ነው የሚሄደው። አት ዘ ሴም ታይም ደግሞ በጣም ቢዝነሶች በጣም የበለጸጉበት ሀገር ነው። ብዙ ኢንፍሉዌንስ የሚያደርጉበት ነው። እንግዲህ እነዚህ የተለያዩ ግሩፖች ሲጋጩ ነው ብዙ ጊዜ አለመስማማት የሚፈጠረው። ወደ ሄልዝ ኬሩ የመጣን እንደሆነ ሰዎች አብዛኛው በሽታ መዳን በሚችልበት ጊዜ ሰዎች ሕክምና ባለመፈለጋቸው ነው ተስፋፍቶ ተሰራጦ መጨረሻ ላይ ለሞት ዲሴብል ለማድረግ አካል ስንኩል ለመሆን ያለ ዕድሜያቸው መቀጨት የሚያደርሰው በሕክምና ያየኸው እንደሆነ በቅድሚያ ቶሎ ባለመሄዳቸው ኢግኖር ማድረጋቸው ነው። ደንብዛት ያለው ሰው ቶሎ ቶሎ ባለመከታተሉ አንድ ቀን ስትሮክ ይዞ ፓራላይዝድ ነው። የሶሳይቲም ችግር ለራሱም ችግር፣ ለፋሚሉም ችግር ይሆናል። እንዲህ አይነት ኬር ነጻ ከሆነ አንድ ሰው ዶክተር ጋር ቢሄድ ወደ ሀምሳ ፕሮሲጀሮች አሉ ከኮሎኖስኮፒ ጀምረ በርዝ ኮንትሮል ለሴቶች ጨምሮ ኢቨን ብሬስት ፊት ሲያደርጉ እንኳን ኢኩዊፕመንቱን ገንዘብ እንዳይዋወጡ የብዙ የካንሰር ደግሞ መከላከያ ቴስቶች በነጻ በመደረጉ ከሀምሳ በላይ ከሀምሳ አይነት ቴስቶች በላይ በመደረጉ ሲቲዝኑ የዚህ የኦባማ ኬር ጥቅም የሚታወቀው እኔ የሚመስለኝ አራት አምስት አመት በኋላ ነው። እና ኦባማ ኬር ይቀጥላል የሚል እምነት አሉት። እንዲቀጥል ነው ምኞቴ። ዶክተር ብስራት ኃይለመስቀል እጅግ በጣም አድርጌ አመሰግናለሁ ለሰጡኝ ማብራሪያ እና ለጊዜው <laughs> thank uh, you, thank you. I'm, sure. <laughs> I'm very